እንደምናመሽታችሁልኛል የተከበራችሁ አድማጮቼ፣ በቦስተን ሁለት የተለያዩ የረጅም ርቀት ሩጫ ውድድሮች ናቸው ትላንት እሁድና ዛሬ ሰኞ የተካሄዱት። የዛሬውን 117ኛውን የወንዶችና ሴቶች ሙሉ ማራቶን ሩጫ ውድድር ዜና ላስቀድም። አሁን ከመሸ ከሁለት ሰዓት በፊት በተጠናቀቀው የሴቶቹ ማራቶን በአንደኝነት የጨረሰችው ኬንያዊቷ ሪታ ጂፕቱ ናት። ጊዜዋም አይከፋም 2ሰዓት26 ሴኮንድ ገብታለች። መሠረት ኃይሉ ከኢትዮጵያ ሁለተኛ፣ ሦስተኛውም ከኬንያናት ሻሮን ቼሮፕ ትባላለች። በወንዶቹ ሙሉ የቦስተን ማራቶን አሸናፊው ሌሊሳ ደሲሳ ከኢትዮጵያ ሲሆን፣ ሁለተኛው ኮጎ ሚካ ከኬንያ ሆኗል። የሌሊሳ ጊዜ 2ለ1ስ22 ተመዝግቧል። ሦስተኛውም ከኢትዮጵያ ነው። ገብረ እግዚአብሔር ገብረ ማርያም ለጥቂት በሁለተኛው ተቀድሟል። እዚያው ቦስተን ቆይተን የትላንቱን አምስት ኪሎ ሜትር ሩጫ ውድድር ውጤት እንመልከት። በወንዶቹ አስራ ሦስት ደቂቃ ከሰላሳ ሰባት ሴኮንድ በመግባት በአንደኝነት የጨረሰው ኢትዮጵያዊው ደጀን ገብረ መስቀል ነው። ደጀን በ2012 የለንደን ኦሊምፒክ በአምስት ሺህ ተሳትፎ ሁለተኛ በመውጣት የብር ሜዳሊያ ተሸላፊ እንደነበር ይታወሳል። የኒውዚላንድ ሯጫዋ ኪም ስሚዝ የሴቶቹን አሸንፋለች። ኬንያውያን የሁለተኛና ሦስተኝነቱን ስፍራ ወስደዋል። በወንዶቹ ደጀን ገብረ መስቀልን ተከትሎ የገባው አሮን ብራውን ይባላል ወደ አውሮፓ ስንሸጋገር በቅድሚያ የትላንቱን ታላቁን የአየርላንድ ሩጫ ውድድር ይሆናል የምናገኘው ላለፉት ሁለት ዓመታት ግድም በጉዳት ምክንያት ከውድድሮች ርቆ የቆየው ዝነኛው ኢትዮጵያዊ አትሌት ቀነኒሳ በቀለ ሻምፒዮንነቱን የተከላከለበት ውድድር ነበር ያውም የወቅቱ የአየር ሁኔታ ፈጣን ጊዜ ማስመዝገብ በማይቻልበት ቀን የዓለም ሬኮርድ ባለቤቱ ቀነኒሳ በቀለ በ10 ኪሎ ሜትሩ ሩጫ ውድድር ሌላውን የዓለም ታዋቂ አትሌት የኡክሬኑን ሴርጌይ ለቤድ ጥሎ ለመግባት አልተቸገረም። 28 ደቂቃ ከ51 ሴኮንድ ሲጨርስ የሌቤድ ጊዜ 29 ከ08 ሆኗል። የ17 ሴኮንዶች ርቀት ብዙ ነው። ከልምምድና ውድድሮች ተለይቶ ለቆየ አትሌት ያስመሰግነዋል። የሴቶቹን በአብዛኛው በአጭር ርቀት ታዋቂዋ እንግሊዛዊቷ ሎሬን ሃዋርስ አሸንፋለች። በነገራችን ላይ የቀነኒሳ በቀለ የአየርላንድ ክብረ ወሰን እስካሁን እንደተጠበቀ ነው። 27 49 ሬኮርዱን ከ202 ዓ ም ወዲህ የደፈረው አትሌት የለም። ወደ ሮተርዳም ሆላንድ ማራቶን እንለፍ። እዚህም አሸናፊው ኢትዮጵያዊ ነው። አዘጋጆቹ 204 27 የኮርሱ ሬኮርድ ሊሰበር ይችላል የሚል ግምት አሳድረው የነበር ቢሆንም ባለድሉ ጥላሁን ረጋሳ የጨረሰበት 20538 ድንቅ ሊባል ሲገባው የተደሰቱበት ግን አይመስልም። የሴቶቹን ኬንያዊቷ ጄሚማ ጀላጋ ታሸንፋለች። ሁለተኛዋ አበበች አፈወርቅ ከኢትዮጵያ ናት። ጊዜያቸው 2 23 27ና 2 23 59 ነው። ሂልዳ ኪቤት ከሆላንድ ሦስተኛ። የወንዶቹን ያሸነፈው ጥላሁን ረጋሳ ከውድድሩ በኋላ ሲናገር በድሉ መደሰቱን ገልጿል። አየሩ በፍጥነት ተለዋዋጭ በመሆኑ በዚህ ውጤት ለማሸነፍ መቻሉ ሊያስመሰግነው እንደሚገባም አስረድቷል። ሁለተኛ የወጣው ሌላው ኢትዮጵያዊ ጌቱ ፈለቀ በተከታታይ ለሁለት ዓመታት ነው በዚህ ደረጃ ሲጨርስ በ20645 ገብቷል። ሦስተኛ የወጣው ኬንያዊው ሳሚ ኪትዋራ ነው። በመጨረሻም ወደ ቪየና ተሻግረን ኃይሌ ገብረ ሥላሴ በግማሽ ማራቶን የወቅቱ ሻምፒዮና ኬንያዊው ሄንሪ ሱጉት በሙሉ ማራቶን ያሸነፉበትን ዜና እንቃኛለን። ሄንሪ ትላንት በቪየና ማራቶን ሲያሸንፍ ለሦስተኛ ጊዜ ነው። ኃይሌ ገብረ ሥላሴም ቢሆን በግማሽ ማራቶኑ ቪየና ላይ ድል ሲቀዳጅ እንዲሁ ለሦስተኛ ጊዜ መሆኑ ተመዝግቧል። በ61 ደቂቃ ከ14 ሴኮንድ ገብቷል። ኃይሌ በሙሉ የቪየና ማራቶን ከዚህ ቀደም በተከታታይ ለሦስት ዓመታት ማለትም በ85፣ በ86 እና በ87 ዓመተ ምህረት ያሸነፈው የኦስትሪያው ጌራርድ ሃርትማን እንደነበር ይታወሳል። ኬንያው ስጉት በዓለም ሁለተኛው ሰው መሆኑ ነው ሦስቴ የቪየና ማራቶንን በማሸነፍ በዚህ ኬንያውያን በተቆጣጠሩት የቪየና ማራቶን ሶሎሞን ኪፕቱ ሁለተኛ፣ ጄፍሪ እንዱጉ ሦስተኛ ሆነዋል። በሴቶቹ ኬንያዊቷ ፍሎሚና ቼቼ 22434 አንደኛ ስትወጣ ሁለተኛ የወጣችውን ኢትዮጵያዊት መስከረም አሰፋን በሰባት ደቂቃ ግድም ቀድማለች። በቪየና ማራቶን ታሪክ ይህን ያህል ርቀት ሲፈጠር የመጀመሪያው ነው ተብሏል። ሦስተኛዋም ኢትዮጵያዊት ናት። ኢየሩሳሌም ኩማ ትባላለች። አትሌቲክሱን በዚሁ ላብቃ። በእግር ኳሱ ስፖርት ዜና በቀጥታ ወደ ፓሪስ ይሆናል። በቅድሚያ የምወስዳችሁ የአፍሪካ ኦሎምፒክ ኮሚቴዎች ማኅበር ወደ አስራ አምስት የሚጠጉ አፍሪካውያን ኤክስፐርቶች በአቢጃን ከተማ አይቮሪ ኮስት ሰብስቦ እንደ አውሮፓውያኑ ዘመን አቆጣጠር በ2016 በሪዮ ዲ ጀኔሮ ብራዚል በሚካሄደው የኦሎምፒክ ጨዋታ አፍሪካ ከለንደኑ የተሻለ ውጤት እንድታመጣ ምን መደረግ እንዳለበት ተዋይቷል። በስብሰባው ላይ አቶ ፍቅሩ ኪዳኔ የካፍ ማለትም የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ኢሳ ሀያቱ ልዩ አማካሪ ተገኝተው ነበር። ስብሰባውን አጠናቀው በአሁኑ ወቅት ፓሪስ ይገኛሉ። ዜናውን እንዲያጋሩን ጋብዣቸዋለሁ። አቶ ፍቅሩ አፍሪካ በኦሊምፒክ ጨዋታ መካፈል ከጀመረች እስካሁን ሶስት መቶ አርባ ስምንት ሜዳሊያዎች አግኝታለች። ከዚህ ከሶስት መቶ አርባ ስምንት ውስጥ ሁለት መቶ ሀምሳ ስድስት ሜዳሊያን ያገኙት አምስት ሀገሮች ብቻ ናቸው፤ ኢትዮጵያ፣ ኬንያ፣ ግብፅ፣ ናይጄሪያ እና ደቡብ አፍሪካ። በቤዥንግ አርባ ሜዳሊያ ያገኘችው አፍሪካ በለንደን ወደ ሰላሳ ስድስት ወርዳለች። እኔ ባላምንበትም አንዳንዶቹ በሪዮ ደ ጃኔሮ አፍሪካ አምሳ ሜዳሊያ ማግኘት አለባት ብለው የፎቀሩም አሉ። በመጀመሪያ ነገር ሁሉም የተስማማበት በወጣቶች ኦሊምፒክ ጨዋታና በለንደን ጥሩ ውጤት ያመጡትን ወጣት አትሌቶች ስኮላርሺፕ ተሰጥቷቸው እንዲዘጋጁ ማድረግ ነው። ለምሳሌ ኢትዮጵያ በስምንት መቶና በሺ አምስት መቶ ያሰለፈቻቸው ሴትም ሆነ ወንድ አትሌቶች ማለት ነው። አብዛኛውን የአፍሪካ ሀገሮች አንድም ተወዳዳሪ ማሰለፍ የማይችሉት በአትሌቲክስ እና በውሃ ዋና ግብዣ አንድ ወንድ አንድ ሴት አትሌት እንዲልቁ ይደረጋል። ይሄም ዩኒቨርሳሊቲ ይባላል። አላማው ሁሉም ሀገር እንዲካፈል ነው። የአፍሪካ አቃልድ ግን እነኝን ሁለት አትሌቶች አጅቦ ወደ ኦሊምፒክ ጨዋታ የሚሄደው ዴሌጋሲዮን በሚኒስትሩ የሚመራ የካድሬዎች ጥርቃሚ ነው። በዚህ ላይ ተወዳዳሪዎቹ መጨረሻ ከመውጣታቸውም በቀር የዝግጅቱን ጊዜ የሚያባክኑ ናቸው። ለምሳሌ ከአፍሪካ የሚመጡ ቦክሰኞች በክብደታቸው መደብ ውስጥ ተመድበው ነው። ነገር ግን ኦሊምፒክ መንደር ገብተው ከመቶ ሜትር የሚበልጥ ቡፌ ምግብ ላይ ሲወድቁ የሚቆጣጠራቸው ስለሌለ ኪሎ ጨምረው ውድድሩን ሳይጀምሩ የተሰረዙ ብዙ ናቸው። በውሃ ዋና ቀልድ ውስጥ ኢትዮጵያም ገብታለች። አሁንም አፍሪካ ተስፋ የምታደርገው በኬንያ፣ ኢትዮጵያ፣ ደቡብ አፍሪካ፣ ናይጄሪያ ነው። ኢትዮጵያስ እስከ መቼ ነው ጥሩነሽ ዲበባና መሰረት ደፋርን የምታሰልፈው? ቀነኒሳና ተከታዮቹ ምን ተስፋ አላቸው? ለንደን ማራቶን ሳጨርሱ ያዋረዱልን የሚተካ ማን ነው? ከአትሌቲክስ ውጭ ኢትዮጵያ ምን አላት? የአቢጃን ውይይት እያንዳንዱ ሀገር ያለውን ዝግጅት እንዲያቀርብ ጠይቋል። ምክንያቱም ዋናተኛ ብለው አፍሪካ መሳቂያ እንዳትሆን ለማመዛዘን ነው። የአፍሪካን አትሌቶች ወደ አውሮፓ አሜሪካ መላክ አስቸጋሪ ሆኗል። በመጀመሪያ ነገር አትሌቶቹ እየጠፉ አስቸገሩ። ከዚህም በቀር ለልምምድ የሚሄዱባቸው ሀገሮች ቪዛ መስጠት አቆመዋል። ስለዚህ ችግሩ እየተባባሰ ስለሆነ የአፍሪካ አትሌቶች በአፍሪካ መለማመጃ ስፍራዎች እንዲጠቀሙ ተገደዋል። ይልቁንም ሁሉ መጠር ያለበት ወጣት አትሌቶች በኢንተርናሽናል ውድድር እየተካፈሉ እንዲዘጋጁ ማድረግ ነው። ሜዳ ላይ ባይገኝም ለፍጻሜ ውድድር መሰለፍ ራሱ በእኔ አስተያየት ትልቅ ውጤት ነው። አቶ ፍቅሩ ኪዳኔን ላመስግንና ለማጠቃለል በአጭር ባጭሩ የጀርመኑን ቡንደስሊጋ የእንግሊዙን ፕሪሚየር ሊግና የስፔን ላሊጋን በሳምንቱ ማብቂያ የተካሄዱ ጨዋታዎችና ውጤቶች ልመልከት። የአውሮፓ ታላላቅ ሊጎች ዓመታዊ ውድድራቸውን ለማጠናቀቅ እንደ ተቃረቡ ይታወቃል። በጀርመን ቡንደስሊጋ ባየርን ሚውኒክ ዋንጫውን የተረከበው ውድድሩ ሊጠናቀቅ ስድስት ጨዋታ እየቀረው ሲሆን በስፔን ላሊጋም የባርሴሎና ሻምፒዮንነት ከወዲሁ ለይቶለታል ማለት ይቻላል። በእንግሊዝ ፕሪምየር ሊግ መሪው ማንቸስተር ዩናይትድ የዋንጫውን አንድ ጆሮ አሁንም አጥብቆ እንደያዘ ነው። በሳምንቱ መጨረሻ ስቶክ ሲቲን ሁለት ለባዶ ማሸነፉ የዘንድሮው የፕሪምየር ሊግ ሻምፒዮንነት አቅጣጫ ወዴት እንደሆነ በግልጽ አመላክቷል። ቅዳሜ ዕለት የተደረጉትን የፕሪምየር ሊጉን ግጥሚያዎች አለፍ አለፍ እያልን ስንመለከት ሳውስሃምፕተንና ዌስትሃም ዩናይትድ፣ አስተንቪላና ፉልሃም በተመሳሳይ አንድ ለአንድ ተለያይተዋል። አርሰናል እና ኖርዊች ሲቲ ያደረጉት ጨዋታ በኖርዊች ሲቲ አንድ ለዜሮ አሸናፊነት ሊጠናቀቅ ነው በተባለበት በሰማኒያ አራተኛው ደቂቃ አርሰናል ሦስት አግብቶ አሸንፎ ወጥቷል። አጋጣሚው የሳምንቱ አስደናቂ የኳስ ድራማ ሆኖ አልፏል። ከወራጅ ቀጠና ያልተላቀቀው ኩንስ ፓርክ ሬንጀርስ በኤቨርተን ሁለት ለባዶ በመረታቱ ከድጡ ወደ ማጡ ሆኖበታል። በሳምንቱ መጨረሻ ከተደረጉት የእንግሊዝ ፕሪምየር ሊግ እጅግ አዝናኝና አስደሳች የነበረው ደግሞ በቼልሲና በማንቸስተር ሲቲ መካከል የተደረገው የኤፍኤ ካፕ ግማሽ ፍጻሜ ጨዋታ ነው። በጨዋታው ሂደት የቼልሲው ደንባባ በጎንዮሽ መስቀል ምት ያስቆጠራት ጎል ማራኪና ከህሊና የማትጠፋ ሆናለች። ሆኖም ማንቸስተር ሲቲ በአጠቃላይ ጨዋታ ሁለት ለአንድ በመርታቱ ለኤፍ ኤ ዋንጫ ፍጻሜ ለማለፍ በቅቷል። በስፔን ላሊጋ ባርሴሎና ሳራጎዛን፣ ሪል ማድሪድ አትሌቲኮ ቢልባዎን በተመሳሳይ ሶስት ለባዶ አሸንፈዋል። አትሌቲኮ ማድሪድ ደግሞ ግራናዳን አምስት ለዜሮ አስተናግዷል። ይህኛውን አሸንፏል ከማለት ተርትሮታል ብዬ ልለፍ። ሌሎችም ጨዋታዎች ተካሂደዋል። በላሊጋው ባርሴሎና አመራሩን በፍጹም የበላይነት በሰማንያ አንድ ነጥብ ጨብጧል። ሪያል ማድሪድ በርቀት ይከተላል። በዚሁ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።